የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ግንቦት 23 2016 ዓ ም ስርጭታችን ጀመረ።

ከአማራ ክልል ጸጥታዊ ቀውስ ጋር በተያያዘ በሽብር የተከሰሱ ተጠርጣሪዎች ማረሚያ ቤቶች የፍርድ ቤቶችን ትዕዛዝ እየፈጸሙ እንዳልሆነ አመለከቱ። ሳምንት ሙሉ እንዲገባላቸው አድርገናል። ከትናንትና ጀምሮ ያው የመንግስት ስራ ሰዓትና በሁሉም እለት እንዲገባላቸው ምግብ በማንኛውም ሰዓት እንዲገባላቸው ትዕዛዝ ሰጥቻለሁ የተፈጽመዋል ያሉ

ከተከሳሽ ጠበቆች መካከል አንዱ የሆኑትን ሰለሞን ገዛሀኝን የሰማናቸው ሙሉ ዘገባው በምሽቱ ይደመጣል። እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። አስቀድመን አጫጭር ያለም ዜናዎችን እናሰማችኋለን። እንግዲ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ ክብራትና ክብራን

የሚኒስትሮች ምክር ቤት የተለያዩ ረቂቅ አዋጆችን ወደ ተወካዮች ምክር ቤት ላከ። ትራምፕ በፍርድ ቤት ጥፋተኛ መባላቸውን አወገዙ። በደቡብ አፍሪካ ምርጫ ኤኤንሲ መንግስት ለመመስረት የሚያስችል ድምፅ አለማግኘቱ እንዲሁም ዩክሬን የኔቶ አባላትን መሳሪያ በመጠቀም ሩሲያን ለማጥቃት ፈቃድ አገኘች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሚኒስትሮች ምክር ቤት የተለያዩ ረቂቅ አዋጆችን ዛሬ ወደ ተወካዮች ምክር ቤት ልኮዋል።

የሚኒስትሮች ምክር ቤት ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጭ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ ህጋዊ የፖለቲካ ፓርቲ አድርጎ መልሶ መመዝገብ የሚያስችል ስርዓት ለመዘርጋት የሚያስችል ብሎ የገለጸውን ረቂቅ አዋጅ ማሻሻያ አዘጋጅተው ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት ዛሬ በፌስቡክ ገጹ ላይ ካጋራው መረጃ ለመረዳት ተችሏል።

የሚኒስትሮች ምክር ቤት ዛሬ አርብ በአካሄደው ሰላሳ ሁለተኛ መደበኛ ስብሰባ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅን ማሻሻልን በተመለከተ ካቀረበው ረቂቅ በተጨማሪ በንብረት ማስመለስ ረቂቅ አዋጅ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት አስተላልፏል። በወንጀል የተገኙ ንብረቶችን፣ ገንዘቦችን ውጤታማ በሆነ መልኩ ለመያዝ፣ ለማገድ፣ ለመውረስ ወይም ለማስተዳደር የሚያስችል

ግልጽና ዝርዝር የህግ ማዕቀፍ ማዘጋጀት አስፈላጊ በመሆኑ አዋጁ እንደተዘጋጀ የጠቅላይ ሚኒስትር ጽህፈት ቤት ካጋራው ጽሑፍ ለመርዳት ተችሏል። ምክር ቤቱ በተጨማሪም በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ስለማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበ አዋጅ ላይ ተወያይተው ወደ ተወካዮች ምክር ቤት እንዲላክ በሙሉ ድምፅ ወስኗል ተብሏል።

በደቡብ አፍሪካ ምርጫ የአፍሪካ ብሔራዊ ኮንግረስ ኤኤንሲ እየመራ ቢሆንም መንግሥት ለመመስረት የሚያስችል አብላጫ ድምፅ እንዳላገኘ በመነገር ላይ ነው። እስካሁን ሁለት ሶስተኛ የሚሆነው ድምፅ የተቆጠረ ሲሆን ላለፉት 30 ዓመታት በገዢ ፓርቲነት የቆየው ኤኤንሲ ከ42 በመቶ በታች ድምፅ እንዳገኘ ከምርጫው ኮሚሽን የሚወጡ አሃዞች ጠቁመዋል።

በምርጫው ውጤት ከ50 በመጨረሻው ውጤት ከ50 በመቶ በላይ የሚሆነውን ድምፅ እንደማያገኝ በመጠበቅ ላይ ሲሆን ይህም መንግሥት ለመመስረትና ፕሬዝደንቱን ለመሾም ከሌሎች ፓርቲዎች ጋር እንዲቀናጅ ሊያስገድደው ይችላል ተብሏል። ከእንደ አውሮፓውያን አቆጣጠር 1994 ጀምሮ በፓርላማ አብላጫ ድምፅ ይዞ በገዢ ፓርቲነት የቆየው ኤንሲ በረቡዕ ምርጫ በርካታ ሕዝብ ድምፅ አጥተዋል። በ1994 በኔልሰን ማንዴላ መሪነት ተወዳድሮ 62 በመቶ ድምፅ ማግኘቱ ይታወሳል።

በረቡ ምርጫ ዲሞክራቲክ አላያንስ 22.64 በመቶ ድምፅ በማግኘት በሁለተኝነት በመከተል ላይ ነው። የቀድሞው ፕሬዝደንት ጄኮብ ዙማ አዲስ ፓርቲ ኡምኮንቶ ስዌዜ ኤምኬ ፓርቲ 12 በመቶ ድምፅ በማግኘት ሶስተኛ ደረጃን ይዞ ይከተላል። አጠቃላይ ውጤቱ በሳምንቱ መጨረሻ እንደሚታወጅ በመጠበቅ ላይ ሲሆን፣ ፖለቲከኞች በኤኤንሲ መሪነት በሚፈጠር ቅንጅት ላይ ትኩረታቸውን አድርገዋል ተብሏል።

ኬንያ ወደ ሄይቲ የጸጥታ ኃይል መላኩን እንደምትገፋበት አስታወቀች።

በወሮበሎች ትርምስ ውስጥ ወዳለችው ሄይቲ በተባበሩት መንግስታት ድርጅት አስተባባሪነት የጸጥታ ኃይል በመላኩ እንደምትገፋበት የኬንያው ፕሬዚደንት ዊልያም ሩቶ ዛሬ አርባ አስታውቀዋል። የኬንያ መንግስት አንድ ሺህ የሚሆን የፖሊስ ኃይል ወደ ሄይቲ በሳምንታት ውስጥ ለመላክ ቢወስንም በአገሪቱ የሚገኙ የእቅዱ ተቃዋሚዎች ጉዳዩን ወደ ፍርድ ቤት በመውሰድ ለማስቆም በመጣር ላይ ናቸው። ባለፈው ጥር አንድ ፍርድ ቤት እቅዱን ይህ ህገ መንግስታዊና ህገ ወጥ በማለት የበየነ ሲሆን

መንግስት የፍርድ ቤቱን ውሳኔ ችላ ብሏል፣ በሚል ተቃዋሚዎች አዲስ ክፍስ በከፍተኛ ፍርድ ቤት ከፍተዋል። ከፍተኛው ፍርድ ቤት በጉዳዩ ላይ ከአስር ቀናት በኋላ ውሳኔ ለመስጠት ቀጠሮ ይዘዋል። የጸጥታ ልኡኩ ከሶስት ሳምንታት በኋላ ወደ ሄይቲ እንደሚላክ ፕሬዚደንት ሩቶ ባለፈው ሳምንት ዋሽንግተንን በጎበኙበት ወቅት ለቢቢሲ ዜና ወኪል ተናግረው ነበር። አንድ የቃኝ ቡድን ወደ ሄይቲ ልከው በመሬት ላይ ስላለው አጠቃላይ ሁኔታ ሪፖርት መቀበላቸውን ሩቶ አስታውቀዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትራምፕ በፍርድ ቤት ጥፋተኛ መባላቸውን አወገዙ። በኒውዮርክ ከህዝብ በተወጣጣ ችሎት በ34 የክስ አይነቶች ትናንት ጥፋተኛ እንደሆኑ የተወሰነባቸው የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔውን አሳፋሪ ሲሉ አውግዘዋል።

ትራምፕ ከውሳኔው በኋላ ከፍርድ ቤት ሲወጡ እንደተናገሩት የእርሳቸው ጠፋንታ የሚወስኑት በምርጫ ቀን ድምፅ ሰጪዎች መሆናቸውን አስታውቀዋል። የተጭበረበረ ክብር የሌለው የፍርድ ሂደት ነው። እውነተኛ ፍርድ በህዳር አምስት ቀን ይሰጣል ብለዋል ትራምፕ መጪውን የምርጫ ቀን ለማመልከት። የቀድሞው ፕሬዝደንት ዛሬ ጠዋት ትራምፕ ታወር በሚል በሚታወቀው የኒውዮርክ ህንጻቸው ጋዜጣዊ መግለጫ ሰጥተዋል። ፍርዱን ይግባኝ እንደሚሉም አስታውቀዋል።

የትራምፕ የምርጫ ዘመቻ ቡድን በትናንትናው ዕለት ብቻ 34.8 ሚሊዮን ዶላር መሰብሰቡን አስታውቋል። ትራምፕ በአሜሪካ ታሪክ በወንጀል ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዚዳንት ሆነዋል። ትራምፕ የተከሰሱት ከ2016 ምርጫ ቀደም ብሎ ለወሲብ ፊልም ተዋናይ ግንኙነታቸውን ይፋ እንዳታወጣ አፍ ማዘጊያ ገንዘብ ከፍለዋል፣ ወጪውንም ለመደበቅ በንግድ ዶሴዎቻቸው ላይ በተጭበረበረ መንገድ አስፍረዋል በሚል ነበር።

ቅጣቱ ከአንድ ወር በኋላ በእንዳረ ፈና አቆጣጠር ሐምሌ 11 2024 እንደሚሰጥ ታውቋል። ጥፋቱ እስከ አራት ዓመት በእስር የሚያስቀጣ ሲሆን ዳኛው ትራምፕን በእስር ይቅጡ ወይም በአመክሮ የለፏቸው በዕለቱ የሚታወቅ ይሆናል። በተመሳሳይ ወንጀል ጥፋተኛ የተባሉ ሰዎች የእስር ቅጣት ያልተለመደ መሆኑን የህግ ባለሙያዎች በመናገር ላይ ናቸው።

ዩክሬን የኔቶን አባላትን መሳሪያ በመጠቀም ሩሲያን ለማጥቃት ፈቃድ አገኘች። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት በሚሰጥ መሳሪያ ዩክሬን የሩሲያ ውስጥ የሚገኙ ኢላማዎችን እንድትመታ ሀገራትና የቃል ኪዳን ድርጅቱ ተስማምተዋል። የቃል ኪዳን ድርጅቱ መሪ ጀንስ ስቶልትንበርግ ዛሬ አርብ ዩክሬን የአባላትን መሳሪያ ተጠቅማ በሩሲያ ግዛት ውስጥ ኢላማ እንድትመታ የቀረበውን ሀሳብ ደግፈዋል።

አሜሪካና ጀርመን እስካሁን ለዩክሬን በሚሰጡት መሳሪያ ሩሲያ ግዛት ውስጥ ጥቃት እንዲፈጸም ሳይፈቅዱ የቆዩ ቢሆንም ሁለቱም አገራት ውሳኔያቸውን ለውጠዋል። አሜሪካ ትናንት ሐሙስ የዩክሬን በሚሰጣት መሳሪያ ሩሲያን ኢላማ ማድረግ እንደምትችል ፈቃድ ሰጥታለች። ነገር ግን የዩክሬን ሁለተኛ ከተማ በምትገኝበት የካርኪቭ ክልል አቅራቢያ ያሉ ኢላማዎችን ብቻ እንደሚሆን አስታውቃለች። ውሳኔው ትልቅ የፖሊሲ ለውጥ እንደሆነ በመናገር ላይ ነው።

የአሜሪካንን ውሳኔ በመከተል ጀርመንም ዛሬ አሙስ ዛሬ አርብ መሳሪያዋን ሩሲያን ለማጥቃት ጥቅም ላይ እንዲውል ፈቅዳለች። ይህ በእንዲህ እንዳለ የዩክሬን ባህር ኃይል ዛሬ አርብ የተኮሰው ሚሳኤል ካቭካዝ በተባለው የሩሲያ ወደብ የሚገኝን የሩሲያ የነዳጅ ማጠራቀሚያ እንደመታ ታውቋል። የዩክሬን ድሮኖችም ሌላ የነዳጅ ማጠራቀሚያ እንደመቱ ሰራዊቱ በመግለጫው አስታውቋል። በመጨረሻም ከዛው ከሩሲያ ሳንወጣ የሩሲያ አሜሪካዊ ጋዜጠኛዋ

የእስር ጊዜን አራዝማለች። ሩሲያ አሜሪካዊ ጋዜጠኛ አልሱ ኩርማሼቫ ለተጨማሪ ሁለት ወራት በእስር እንድትቆይ አንድ የሩሲያ ፍርድ ቤት ዛሬ ወስኗል። ጋዜጠኛዋ የውጭ ወኪል መሆኗን ሳታስመዘግብ የሩሲያ መከላከያን በተመለከተ መረጃን ሰብስባለች በሚል ባለፈው ሰኔ በሩሲያ የጸጥታ ኃይሎች በአውሮፕላን ማረፊያ ሳለች ፓስፖርቷ ተነጥቆ ለአጭር ጊዜ ታግታ ነበር። በኋላም በጥቅምት ወር

ለእስር ተዳርጋለች። አልሱ ኩርማሼቫ በአሜሪካ መንግስት በጀት በሚንቀሳቀሱትና የአሜሪካ ድምፅ እህት ሚዲያ የሆኑት የነጻ አውሮፓ ሬዲዮና ነጻነት ሬዲዮ ባልደረባ ነች። ጥምር ዜግነት ያላት አልሱ ኩርማሼቫ ለቤተሰብ ጉዳይ ነበር ባለፈው ግንቦት ወደ ሩሲያ ያቀናቸው። አልሱ ኩርማሼቫ ከባለቤቷና ከሁለት ልጆቿ ጋር በፕራግ ከተማ ነዋሪ ስትሆን ጥፋተኛ ከተባለች እስከ አስር ዓመት ሊፈረድባት እንደሚችል

ቀጣሪ ድርጅቷ ማስታወቁን የአሶሼትድ ፕሬስ ዘገባ አመልክቷል። ክቡራትና ክቡራን በዚሁ የምሽቱን ዜና እናጠቃልላለን። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው እየተከታተላችሁ የምትገኙት።

አድማጮቻችን እንዲሁም ተመልካቾቻችን በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ አማብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። ወደ አበይ ርዕሳችን እንሻገር።

የፌዴራል ከፍተኛ ፍርድ ቤት ሕገ መንግስትና ሽብር ወንጀሎች ችሎት ከመደበኛው ጊዜ የቀጠረው በተለየ የሽብር ተከሳሾችን የሰብአዊ መብቶች አቤቱታን ተመልክቶ ለማረሚያ ቤቶች በድጋሚ ትእዛዝ ሰጥተዋል። ከአማራ ክልል ጸጥታዊ ቀውስ ጋር በተያያዘ በሽብር የተከሰሱት እነ አቶ ዮሐንስ ቦያለው እና እነ ዶክተር ወንደሰን አሰፋ በቤተሰብ የምግብ አቅርቦትና ጥየቃ ላይ በማረሚያ ቤት የተጣለው ገደብ እንዲነሳና ሌሎችም የሰብአዊ መብቶች እንዲከበሩልን የተሰጠው ትእዛዝ አልተከበረም ሲሉ አቤቱታ አቅርበዋል።

የማረሚያ ቤት ኃላፊዎች በፍርድ ቤቱ ትእዛዝ መሰረት ዛሬ አርብ ችሎት ቀርበው በአቤቱታው ላይ ማብራሪያ መስጠታቸውንና ችሎቱም ትእዛዙ በምልአት እንዲከበር በድጋሚ ማዘዙን ከተከሳሾች ጠበቃ አንዱ ጠበቃ ሰለሞን ገዛኝ ለአሜሪካ ድምፅ አብራርተዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዘዋል። በነ አቶ ዮሐንስ ቧያለውና በነ ዶክተር ወንደሰን አሰፋ መዝገብ የሽብር ክስ የተመሰረተባቸው ተከሳሾች

ከዚህ ቀደም ተፈጽሞብናል ባሏቸው የመብቶች ጥሰት ላይ ማረሚያ ቤት ማስተካከያ እንዲያደርግ የተሰጠው ትእዛዝ ተፈጻሚ አልሆነም በሚል በድጋሚ ባቀረቡት አቤቱታ ላይ ዛሬ አርብ የማረሚያ ቤት ኃላፊዎችን ምላሽ የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ህገ መንግስትና የሽብር ወንጀሎች ችሎት በድጋሚ ትእዛዝ ሰጥቷል። ተከሳሾቹ ባለፈው ግንቦት አምስት ቀን 2016 ዓ ም ከሌሎች እስረኞች በተለየ መልኩ በማንነታችን ተለይተን በቤተሰብ ጥየቃና በምግብ አቅርቦት ሰዓት ላይ

ገደብ ተጥሎብናል የሚሉና ሌሎችንም የመብት ጥሰት አቤቱታዎች አቅርበው ነበር። በጉዳዩ ላይ የቃሊቲና የቅሊንጦ ማረሚያ ቤት የእስረኞች አስተዳደር ኃላፊዎች

ግንቦታት 29 ቀን በችሎት ቀርበው እንዲያስረዱ ሆኖም እስከዚያው ድረስ ተከሳሾቹ ከዚህ ቀደም ያገኙት የነበረው አገልግሎት እንዲፈጸም በማለት ትእዛዝ መስጠቱን መዘገባችን ይታወሳል። ይሁን እንጂ ትእዛዙ እየተፈጸመ አይደለም በማለት በድጋሚ አቤቱታ ማቅረባቸውን ተከትሎ ችሎቱ ከመደበኛው የጊዜ ቀጠሮ በተለየ መልኩ የማረሚያ ቤት ኃላፊዎች ዛሬ አርብ ግንቦት 23 ቀን 2016 ዓ ም ቀርበው እንዲያስረዱ በሰጠው ትእዛዝ መሰረት ዛሬ ችሎት ቀርበው ማስረዳታቸውን እና የተ

ነጋሳሽ ጠበቆችም መገኘታቸውን ከጠበቆች አንዱ አቶ ሰለሞን ገዛህኝ ተናግረዋል። የማረሚያ ቤት ኃላፊዎቹ ትዕዛዙ ለምን እንዳልተፈጸመ በችሎቱ ለቀረበላቸው ጥያቄ ከደህንነት ጋር የተገናኘ ምላሽ መስጠታቸውንና ከትናንት ሐሙስ ጀምሮ ግን በመተግበር ላይ እንደሚገኙ ስለማስረዳታቸውም ጠበቃው ገልጸዋል። ኮማንደር አስቻሉ የቃልቲ ማረሚያ ቤት

በተነሱት አቤቱታዎች ላይ ለምን እንዳልፈጸመ የተለያዩ መልሶችን ሰጥቷል። ከዛም ውስጥ ለምሳሌ ምግብን በተመለከተ ፍርድ ቤቱ እንድትፈጽሙ ባለመሰረት ከትናንትና ጀምረን መፈጸም ጀምረናል አሉ። ሰዓቱን በተመለከተ ሙሉ ሰዓት ሳምንቱ ሙሉ እንዲገባላቸው አድርገናል። ከትናንትና ጀምሮ ያው የመንግስት ራ ሰዓትና በሁሉም ዕለት እንዲገባላቸው፣ ምግብ በማንኛውም ሰዓት እንዲገባላቸው ትዛሰጥቻለ የተፈጽመዋል ያሉ

ግን ከዛ በፊት ለምንድነው ያልፈጸምከው የሚለውን ጉዳይ በተመለከተ ከአለብን የሴኩሪቲ ሁኔታና እነሱም ደህንነት ሲባል ነው የሚል ያለው ምክንያቱም ያሉ እነሱን የሚጠይቁ ምግብ ይዘው የሚመጡ ሰዎች ማነታቸውን አናቅም? ብዙ ሰዎች ስለሚገቡ በእነሱ ላይ ጉዳት ያደርሳሉ የሚል ነበር ያስለ ሰው ችሎቱም የእነሱን መብትን መገደብ ነው የሚሻልም፣ ወይስ ይህንን ደህንነትን ጥበቃ የሚያደርግ የፀጥታ ኃይል ማሰማራት ነው አይነት ጥያቄ ነው የጠየቀው።

ከእኛም የቀረበው ጥያቄ ምንድን ነው? ፍርድ ቤቱ የቃሊቲ ማረሚያ ቤት በጣም ካሉት ማረሚያ ቤት ውስጥ በጥብቅ የሚጠበቅ ማረሚያ ቤት ነው። የሚገባው ሰው የማይታወቅ ስለሚሆን በእነሱ ላይ ጉዳት ያደርሳል የሚለው ታማኒነት የለውም ይሄ ምክንያት አይደለም የሚልም በእኛ በኩል መልስ ተሰጥቷል።

በተጨማሪም በተለይ በእነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ ተከሳሾች የጠያቂዎቻቸው ቁጥር መገደቡን አስመልክቶ ላቀረቡት አቤቱታም የማረሚያ ቤቱ ኃላፊዎች በዛሬው ችሎት ምላሽ መስጠታቸውን ተናግረዋል። ህገ መንግስቱን በመተላለፍ የሚጠይቀንን አንድ ወይም ሁለት ሰው ብቻ አስመዝግቡ ተብለን ከቤተሰብ ከቅርብ ዘመዶቻችን ከጓደኞቻችንና ከሃይማኖት አባቶች ጋር

እንዳንገናኝ ተደርገናል። በሚል ባቀረቡት አቤቱታ የማረሚያ ቤቱ ኃላፊዎች በተመሳሳይ ከደህንነት ጋራ የተገናኘ ምላሽ መስጠታቸውን አቶ ሰለሞን አስረድተዋል። በዚሁ በነ ዶክተር ወንዶሰን መዝገብ ስር ያሉ ወደ ዘጠኝ ወንዶች ተከሳሾች ከሚያዝያ 26 ቀን 2016 ዓ ም ጀምሮ ከህግ ውጪ ከሞት ፍርደኞች ከተፈረደባቸው ታራሚዎችና ከማይመለከታቸው ጋራ ከታሰሩበት እንዲለዩ የተሰጠው ትዕዛዝም

አለመፈጸሙን አመልክተዋል። እነዚህንና ሌሎችንም የመብቶች ጥያቄዎች አስመልክቶ የተሰጡ ትዕዛዞች ተፈጻሚ እንዲሆኑ ችሎቱ ለማረሚያ ቤቶቹ ጥብቅ ትዕዛዝ መስጠቱን አቶ ሰለሞን ተናግረዋል። ይህን ፍርድ ቤቱ ካዳመጠ በኋላ ከዚህ በኋላ እስረኞቹ አሁን በሚቀጥለው በሚኖሯቸው ቀጠሮ ላይ ያልተፈጸመልንም የሚል ነገር እንዳያነሱ፣ ምክንያቱም ይሄ መዝገብ የደለበው በተከሳሾች የክስ ስንትን ሳይሆን በሚቀርቡ አቤቱታዎች ላይ ነው መዝገቡ የደለበው

በጣም ከፍተኛ የሆነ አቤቱታ እየቀረበ ነው። ይህም የሚቀርበው አቤቱታ በስራችን ላይ ከፍተኛ ተጽዕኖ አሳድሯል። ስለዚህ ከዚህ በኋላ አቤቱታም መምጣት የለበትም። እናንተ መፍታት የምትችሉትን በህጉ መሰረት እዛው መፍታት አለባችሁ። በዋና በዋና ጉዳይ ላይ ትእዛዝ እንሰጣለን። እንፈጽማለን ያላችሁትን እና የፈጽ አሁን ፈጽመናል ጀምረን ያላችሁትን በዛው እንድትቀጥሉ በማለት

ተጠናቋል። በሁለቱም መዝገቦች ስር ያሉ ተከሳሾች በአማራ ክልል ካለው ግጭት ጋር በተገናኘ የሽብር ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው በመከታተል ላይ የሚገኙ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሶስት ዓመት በላይ በእስር ላይ የሚገኙት የኦነግ አመራሮች ጉዳይ እንዳሳሰበው ገልጾ ለሕዝብ ተወካዮች ምክር ቤት አቤቱት አቅርቧል።

ቦርዱ አቤቱታውን ያቀረበው ኮሚቴ አቋቁሞ እስረኞችን ለመጎብኘት ላደረገው ሙከራ ከኦሮሚያ ክልል ፍቃድ ባለማግኘቱ እንደሆነ የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ለአሜሪካ ድምፅ ተናግረዋል። ኦነግ በበኩሉ እስረኞች በስጋት ላይ መሆናቸውን ገልጸዋል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ የቀረቡትን ደብዳቤዎች እንደማያስታውሱ ገልጸው ጉዳዩን ቋሚ ኮሚቴው የመፍታት ህጋ የስልጣን እንደሌለው ገልጸው መታየት ያለበት በፍርድ ቤት እንደሆነ ተናግረዋል። አስማማው አየነው የዚህን ጉዳይ ዝርዝር ይዟል።

የኢትዮጵያ ብሔራዊ ምርጫ ቦርድ ምክር ቤት ምክትል ሰብሳቢ አቶ ብሸት አየለ የታሰሩ የሆነ ከፍተኛ አመራሮችን በተመለከተም ለህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ በደብዳቤ ማሳወቃቸውን ለአሜሪካ ድምፅ ገልጸዋል። ገዢው ፓርቲን ጨምሮ የፖለቲካ ፓርቲዎች አባል በሆኑበት ኮሚቴ አማካኝነት የፖለቲካ አመራሮች ሲታሰሩም ሆነ ችግር ሲያጋጥማቸው ችግሩን የመፍታት ቀደም ያለ ልምድ እንደነበር የገለጹት አቶ ብሸት

የታሰሩ የኦነግ አመራሮችን ጉዳይም በዚህ ኮሚቴ በኩል ለመፍታት ቢሞከርም ውጤት ማምጣት ሳይችል መቅረቱ ይናገራሉ። ለእነኚህ ሰዎች አልሰራም እ ለሰባት ሰዎች ያቋቋመውን ኮሚቴ ገዥው ፓርቲ ያለበት ኮሚቴ ነው የት መድረስ። በዚህ ምክንያት ግንቦት ሁለት ሁለት ሺ አስራ አምስት ላይ ለህዝብ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ የዘጠኝ ወር ሪፖርት ስናቀርብ ከአጋጠሙ ተግዳሮቶች መሀል አንዱ

ይህንን አድርገን አቀረቡ። አሁን ይህንን አድርገን ግንቦት ሁለት ሁለት ሺ አስራ አምስት ስናቀርብ ግንቦት ሰባት ሁለት ሺ አስራ አምስት በኦሮሚያ ክልል ፕሬዚደንት ልዩ ትኩረት ሰጥተውት ወደ እኛ ቢሮ ሰው ላኩ። የተላኩት ሰዎች ደግሞ በክልሉ ውስጥ ከፍተኛ ኃላፊነት ያላቸው ለምሳሌ፣ የጽሕፈት ቤታቸው ኃላፊ አቶ ሞገሶ፣ የአማካሪያቸው አቶ ከድር ማሞ፣ የፖሊስ ኮሚሽን ምክትል ኮሚሽነሩ አቶ ዘርሁን ዱጉማ

የማረሚያ ቤቶች ኃላፊ ኮማንደር ብርሃኑ ተረፋ፣ የፍትህ ቢሮ ኃላፊ አቶ ጉዮ ባሪ እነኝህ ናቸው የመጡት። እና ውይይታችን ያው ያለፈው ነገር ምን ደረጃ ላይ እንደደረሰ እና ከዚህ በኋላ ደግሞ እንዴት መፍትሄ ይሄ ጉዳይ ሊያገኝ እንደሚችል ነበረ። ከዚህ በኋላ በቅርበት እንደምንሰራም ቃል ተገባብተን ተለያየ። ከዛ በኋላ እንደገና የነኙ ሰዎች ጉዳይ እንደገና ባቤታ ቀረበ።

የኦሮሞ ነጻነት ግንባር ኦነግ ህዝብ ግንኙነት ኃላፊ የሆኑት አቶ ለሚገመቹ በእስር ላይ ስለሚገኙ ሰባት ከፍተኛ አመራሮችና አባላቱ ላይ መጠነ ሰፊ ሲሉ የገለጹት እስራት መካሄዱን ገልጸው ይህንንም ብሔራዊ ምርጫ ቦርድ ጨምሮ ለሚመለከታቸው አካላት ሲያሳውቁ መቆየታቸውን ተናግረዋል ጉዳዩ ወደ ህዝብ ተወካዮች ምክር ቤት የደረሰውም እነዚህ ሙከራዎች ታልፈው እንደሆነ ገልጸዋል ስለ እነዚህ ሰዎች በተደጋጋሚ ስንጠይቅ ነበረ ሌሎችንም አሉ እነዚህ ከፍተኛ አመራሮች የሆኑትን ግን

ከቦታ ወደ ቦታ እያዘዋወሩ እንደሁም ደግሞ አንዳንዱ ጊዜ ደግሞ እምብዛም ደምዛቸውን ሲያጠፉበት የነበረበት ሁኔታ ነው ያለ። ለእነዚህ በተደጋጋሚ ስንጠይቅ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ እሱም በራሱ በኩል ያለውን በተዋረድ ያለው የመንግስት አካላትን እየጠየቀ ነው የነበረ። የኦሮሚያ ብሔራዊ ክልላዊ መንግስት እና ፕሬዚደንት ጽሕፈት ቤት የኦሮሚያ ፖሊስ ኮሚሽን፣ የኦሮሚያ አቃቢ ሕግ ጽሕፈት ቤት ወይ ደግሞ

ጽሕፈት ቤት እና ሌሎችንም አካላት ጠይቅ እንደነበረ በእኛ በእነዛ አካላት በጻፈው ደብዳቤ ሁሉ እኛንም ሲያሳውቀን ነው የነበረው። የቦርዱ ምክትል ሰብሳቢ አቶ ብሸታ አየለ ቦርዱ ኮሚቴ አቋቁሞ እስረኞችን ለማግኘት ያደረገው ሙከራ ባለመሳካቱ ጥራ ሁለት እና ግንቦት አስራ ዘጠኝ ሁለት ሺህ አስራ ስድስት ዓመተ ምህረት በጻፏቸው ሁለት የአቤቱታ ደብዳቤዎች

ጉዳዩን ለዲሞክራሲ ጉዳዮች ቋሚ ኮሚቴ ማሳወቃቸውን ተናግረዋል። ከእስር ቤት እስር ቤት የቀያየሯቸውን ይሆኑናል ቤተሰቦቹ እዚህ እስር ቤት ነው ሲባል ነት ሜዳ አናገኙም። እንደገናም ለባለስልጣኖቹም በተለይ ለፖሊስ ኮሚሽን ስንጽፍም አናገኙም። ለኦሮሚያ ፖሊስ ኮሚሽን ማለት ነው። ከዚህ በኋላ እንግዲህ ክልል ፕሬዚደንት ለራሳቸው ህዳር ሀያ አራት ሁለት ሺ አስራ ስድስት ዓመተ ምህረት ደብዳቤ ይቃበል ይሄ ነገር

አሁንም ከህዳር ሀያ አራት ሁለት ሺህ አስራ ስድስት በምንም መልስ ጥር ሀያ ሁለት ሁለት ሺህ አስራ ስድስት እና ግንቦት አስራ ዘጠኝ ሁለት ሺህ አስራ ስድስት ሁለት ደብዳቤዎችን ለህዝብ ተወካዮች ምክር ቤት ለዴሞክራሲ ተቋማት ቋሚ ኮሚቴ ከዚህ በፊት ተግባሮችን ሪፖርት ላደረግለት ነው። አፍን የደብዳቤያችንም የሚሰባት አመራሮች ላይ

እስር ቤት እንደሚቀያየርባቸው የታሰሩበት ጉዳይ በግልጽ እንደማይታወቅ፣ ፍርድ ቤት እንዳልቀረቡ፣ የአያያዝ ሁኔታቸው አሳሳቢ እንደሆነ እነኚህን አሁን የተከፍትልህን ከፓርቲው ያገኙናቸውን አቤቱታዎች መሰረት አድርገን ነው የጻፍነው። ይሄንኑ ከፓርቲው ያገኘነው ደብዳቤ አባሪ አድርገን ለ

ቋሚ ኮሚቴው ለህዝብ ተወካዮች ምክር ቤት ዲሞክራሲ ቋሚ ኮሚቴው ሚሚናልኮ ሁለት ደብዳቤዎች ስኝ ጽሁፍ ለፕሬዚደንቱ የጻፍ ነው ደብዳቤ ለኦሮሚያ ፕሬዚደንት እና ሌሎችም ረለቨንቱ የሚ ደብዳቤዎችን ሁሉ አያይዘን ነው የላክ ነው። አዎ፣ እውነት ነው። ለህዝብ ተወካዮች ምክር ቤት ለዲሞክራሲ ቋሚ ኮሚቴ ሁለት ደብዳቤ

በዚህ ጉዳይ ላይ የአሜሪካ ድምፅ ምላሻቸውን የጠየቃቸው የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቶ አለንም የቀረቡትን ደብዳቤዎች እንደማያስታውሱ ገልጸው ጉዳዩን ቋሚ ኮሚቴ መፍታት ህጋዊ ስልጣን እንደሌለው በመግለጽ መታየት ያለበት በፍርድ ቤት እንደሆነ ተናግረዋል። ደብዳቤው መድረሱ አስታውሱም። ከዛ በፊት ግን በሁኔታ ወዳቸ እንዲ አይነት ነገር ተነስቶ ነበር ነው አንድ ዙር ሁኔት እንዳደረጉ እነሱ ራሳቸው ምርጫ ቦርድና የሚመለከታቸው አካላት እንዳረጉ አስታውሳለሁ ነው

ከዛ በኋላ የሚኖረው ጣልቃ ገብነት ግን ጉዳዩ በፍርድ ቤት ማድረግ ያለበት ስለሆነ እኛ ጋር የሚመጣ ነገር የለውም። ማለት በአላጋ ቤት የያዙ ከሆነ የሚለቀቁበት ስርአትም ስላለ፣ የህግ ስርአት ስላለ፣ ሌበስ ኮርፐስ ስላለ፣ አካልነት ላይ ማውጣት መብት ስላለ፣ በዛ በኩል ነው ማውቶቻቸው የሚያስከበሩ ግን ዋናው ነገር የምንለው በጋቢው ሚመጣም ባይመጣ አስተዳድራዊ ጉዳይ አይደለም። ጉዳዩ በፍርድ ቤት ማድረግ ያለበት ጉዳይ ነው።

ስለዚህ ጉዳዩ በፍርድ ቤት እንዲያውም ዝርትም ተነጋግረናል። በዚህ መሰረት እንዲሆን ሰዎቹም ፓርቲውም ወደ ፍርድ ቤት ጉዳዩን ቢያመለክት ነው የሚሻል ብለናቸዋል እንጂ የቋሚ ኮሚቴ ገሌን ስታ ገሌን ፍር የማለት ስልጣን የለውም። የፓርቲው ቃል አቀባይ አቶ ለሚ የእስረኞች ሁኔታም አሳሳቢ መሆኑን ጠቁመዋል። እስረኞቹ ያሉበት ሁኔታ በጣም የሚያሳዝን ነው። አንድ ፍርድ ቤት ደርሶ ወይ በፍርድ ቤት የተፈረደባቸው ሳይሆን ስርዓትና ፖለቲካ የፈረደባቸው የፖለቲካ እስረኞች ሆነው ያለአንዳች ክስ

አንዳንዶቻቸው ደግሞ ከነጭራሹ ፍርድ ቤት ያልቀረቡ እና አንዳንዶቹ ደግሞ ፍርድ ቤት ደርሶ ፍርድ ቤት ራሱ ነጻ ነው ያለ እንደዚሁም ደግሞ አቃቢያን ህጉ ራሱ ሊያስከስም የሚችለው የለም ብሎ የለቀቁ ነው። እነዚህ ሰዎች አሁን ላይ ያሉት አንዳንዶቹ በጣም በጽኑ እመማን ሆነው በሰው እገዛ የሚንቀሳቀሱታለሁ። አጠቃላይ ደግሞ ድርጅት ለእነዚህ ሰዎችና ለሌሎች ህግታችን ሰዎች ስጋት አለብን።

ስጋቱን ደግሞ የፖለቲካ ኦፊሰራችን ግድያን ተከትሎ ይህንን ስጋታችን አሁንም ደግመን ደጋግመን በአጽኖት የምንጠይቀው ህዝብም እንድሰማን ያለ ማህበረሰቡም ቡን እንድሰማን እንድረዳን እና እንድረዳን የምንፈልገው እነዚህ ሰዎች ችግር ውስጥ እንዳሉ እኛም እንደ ድርጅት የነበረን ችግሮች እየገፋን ችግሮቹንም ችለን እየተገፋን ምንድን ነው አሁናዊ ያለንበት ሁኔታ ይሄ ነው። ይህንን ደግሞ

ምርጫ ቦርድም በዚህ መልክ ነው የገለጸው። ረዥም ጊዜያት ካለ ፍርድ ታስረዋል የተባሉት የኦነግ ከፍተኛ አመራሮችን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሁማን ራይትስ ዎች እንዲለቀቁ ባወጧቸው መግለጫዎች ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድም የፖለቲከኞቹ ጉዳይ እልባት እስከሚያገኝ ድረስ መወትወቱ እንደሚቀጥል ምክትል ሰብሳቢው አቶ ውብሸት አየለ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

አስማማው አየነው ለቀደሞ ዘገባ አመሰግናለሁ። ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ስርጭታችን ይቀጥላል። ከቪኦኤ በምዕራብ ጉጂ ዞን ሰሮ ባርጋዳ ወረዳ በሸማቂዎችና በመንግሥት የጸጥታ ኃይሎች መካከል በተደረገ የተኩስ ልውጥ አንድ ሲቪል ሰውን ጨምሮ አራት ሰዎች መገደላቸውን የወረዳው አስተዳደር አስታውቋል።

የሱሩ ባርጋዳ ወረዳ አስተዳዳሪ አቶ ጃርሶ ዱጋ ሌሎች ሁለት ሲቪሎች መቁሰላቸውንና ሁለት ታጣቂዎች መጎዳታቸውን ገልጸዋል። በስፍራው ነበርኩ ያሉ አንድ አስተያየት ሰጪ ታጣቂዎች አንድ ሰው ከተሽከርካሪ ላይ አስወረደው መግደላቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው።

በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ በርጉዳ ወረዳም በመንግስት የጸጥታ ኃይሎችና በአካባቢው ሸማቂዎች መካከል በተካሄደ የተኩስ ልውውጥ ያልታጠቁም ሰላማውያን ነዋሪዎች መጎዳታቸውን የወረዳው አስተዳዳሪ አቶ ጃርሶ ድጉ ለአሜሪካ ድምፅ አስታውቀዋል። የኛ የጨሪ ሰገድ ጠቀማ የሚባል በቦረና ጉጂ ጉጂ ያዋሳይ ቦታ ላይ ነው ተካሄዱ። እኛ ጸረ ሽምቅ ሀይልና በሚሊሻ ሀይል እንዲሁም ደግሞ የኦነግ ሸኔ ታጣቂዎች መካከል ውጊያ

ተካሂዶ ነበረ። አንድና ሁለት ሰዓት ውጊያ ነው። ከዛ በኋላ የተበታተነ ኃይል ነበረ። ከዛ ውጊያው ቆሟል። ሁለት ሰው ቆስሏል። ከኛ ደግሞ ሁለት ሰው ተሰውቷል። የነሱም ደግሞ እዛ ሁለት ሰው የተባረከ ያለ አንድ ሰው ሁለት ሰው የሞተ ያለ። አቶ ጃርሶ ድጎ ኦነግ ሸኔ ብሎ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂ ቡድኖች ከሌላ አካባቢዎች ጭምር ወደ ወረዳው በመግባት የአርቢ ወታደሮችን ከብቶችን ይዘርፋሉ፣ ሰዎችንም ይገድላሉ ስሎ ተናግሯል።

አልፎ አልፎ ከሌላ ቦታ ዘልኮክ ዶረመኛ እንደዚህ ከደመሸሎት ውስጥ እየገቡ እየጎዱ ሰዎችን እንትን እያለ የሚሄዱ ናቸው እንጂ አካባቢ ቦታ ይዞ ካብ ይዞ ይኖሪ አይደለም። የአሜሪካ ድምጽ በስልክ ያነጋገራቸውና

በስፍራው እንደነበሩ ገልጸው ለደህንነታቸው በመስጋት ስማቸው እንዳይጠቀሰ ጠየቁ። አንድ አስተያየት ሰጭም ታጣቂዎች ከክልሉ ሚሊሻ ጋራም መጋጨታቸውን ተናግሯል። ታጣቂዎች ሰዎችን ስለ መግደላቸውም ተናግሯል። መሳሪያ ምናምን እያለ ነው። ገባ ነው እንግዲህ አንድ መገኛ ቀድማ ነበረች

መኪና እኛ በክፍት መኪና ወደዛ ነበረ። ማብልጫ ስለለን ከፊትም ከኋላም ነበሩ። እንግዲህ ያው አንዱ ነበረ መኪና እርቶ በቃ ክፍቱ ምናምን አውልቆ አምባሳደር ስፖርት ምናምን ለብሶ ነበረ አብቶ ምናምን ወደዛ ሲሄድ

ተጎታሱ ብቻ ነው ሞት ያሉ የምትሄዱ ወደ የት ነው ምናምን ሲጠይቁ ወደ ቡርጂ ነው የምንሄደው ምናምን የትላንዱ ሰዎች ናቸው ምናምን ስል እኛ ትላንዱ ሳይሆን ወደ ቡርጂ ነው የምንሄደው ምናምን ድረስ አለክነን። እንግዲህ ብዙ በቃ ከሺ በላይ ነው የነበሩ ሄሮ እግር ጫማ ውድቆ ምናምን ወሰዱ። እኛ ላይ ያደረሱ ነገር የለም። አንዱ ከኛ ሄደ አንዱ ሞት ነው። የወረዳው አስተዳዳሪው አቶ ጃርሶ ተኩስ የከፈቱት ኦነግ ሽነ ያሏቸው ታጣቂ ቡድን አባላት ናቸው ብለዋል። የአካባቢውንም ሰላም ያውካሉ ሲሉም ታጣቂ ቡድኑ ከሰዋል።

ሰላምን በማደፍረስ ሰውን ሕይወት በማጥፋት ወንድም ይሴቱን አባት እናቱን እንኳን ሳይጠጥ ያው ባለፉት ሁለትና ሶስት አመታት ኦሮሚያ ውስጥ አልፋ የሚታይ ጉዳይ ነው። እሱ ደግሞ አካባቢውን በደንብ ረብሸዋል። ብዙ የልማት ስራዎችንም አስተጋብለዋል። አካባቢውን ለመረበሽ ሞክራል። በዛ ስባል ደግሞ ይህኛን ለራሳችን የጥጥ ኃይሎችን ወደ እዛ ውስደን ስንጠብቅ እኛ ባለንበት መጥቶ ትኩስ ከፍቶ

ለምንድን ነው ይሄ የተጀመረው የሚባለው ጉዳይ ለሁሉም ግልጽ ነው የሚመስለኝ። ይሄ የእውነት ሰሜ ታጣቂ ኃይሎች ሰላምን በማወቁ ህዝቤን በመግደል ይሄ ተለመደ ነው ግጭ እንደሆነ አሁን የተጀመረ አዲስ ነገር አይደለም። ፀሐይ ሞቀ ቤትም ዓለም የሚያውቀው ጉዳይ ስለሆነ አዲስ ነገር አይደለም። የመከላከያ ሰራዊትና የኦሮሚያ ክልል ጸጥታ ኃይሎች ወደ አካባቢ መግባታቸውን የገለጹት አስተዳዳሪው አንጻራዊ ያሉት ሰላም ዛሬ መስፈኑን ተናግሯል። የኦሮሞ ነጻነት ሰራዊት በምዕራብ ጉጂ ዞን አካባቢዎችም

ያደርሳል ስለተባለው ጥቃትና ጉዳት ከዚህ ቀደም ተጠይቀው የመንግሥት የጸጥታ ኃይሎችን ተጠያቂ አድርጓል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ የሚኖሩት ኦዳተርቢም ቡድናቸው ለተከሰሰበት ጉዳይ ምላሽ እንዲሰጡ ሙከራ እያደረግን ነው። ሆኖም ከዚህ ቀደም በተመሳሳይ ጉዳይ በሰጡት ምላሽ ኃይሎቻችን በሲቪሎች ላይ ጥቃት አይፈጽሙም በማለት የሚሰነዘርበትን ውንጀላ ሲያጣጥል መቆይቱ ይታወሳል። ለአሜሪካ ድምፅ ራዲዮ

ዮናታን ዘብድዮስ ሐዋሳም ዮናታንን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ ስምንት ሰዓት ተኩል ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን አንድ ዘገባ እንሻገር።

በህገወጥ መንገድ ለወሲብ ንግድ የሚዘዋወሩ ሰዎችን ለመታደግ ጊዜ ቁልፍ ነገር ነው። እነዚህ ሰዎችን በፍጥነት ደህንነቱ ወደ ተጠበቀ ስፍራ ማዘዋወርም እንዲሁ። የአሜሪካ ድምፅ የዋሽንግተን ከፍተኛ ሪፖርተር ካሮላይን ፓርቱሲ በዩናይትድ ስቴትስ የሚገኙና በህገወጥ የሰው ዝውውር የወሲብ ንግድ ሰለባ የሆኑ ሰዎችን በድብቅ የሚያጓጉዙ የበረራ ባለሙያዎችን ተከታትላ ያደረሰችንን ዘገባ ኤደን ገረሞት አሰማናለች። ይህ አውሮፕላን በሚያምር መልክዓ ምድር ላይ እያበረረ ነው። ይሁን እንጂ

የአውሮፕላኑን ውስጥም ሆነ የበረራ ቁጥሩን እንዲሁም የአብራሪዎቹን መልክ ልናሳያቸው አንችልም። ምክንያቱም ደግሞ አውሮፕላኑ በህገ ወጥ ዝውውር ለወሲብ ንግድ ለተዘጋጁ ሰዎች የነብስ አድን ስራ የሚሰራ በመሆኑ ነው። ስሙ የማይጠቀሰው የአውሮፕላን አብራሪ ህገ ወጥ የወሲብ ንግድ ቀለበት ውስጥ ያሉት አለቆች ተጠቂዎቹን እንደ ምርት ነው የሚያዩዋቸው ይላል።

ሁሉም ሰው ወንድም ይሁን ሴት ህፃን ከ150 እስከ 200 ብር በአመት ይሸጣሉ። በዚህ የተነሳ እነዚህ የጥቃት ሰለባዎች ሲያመልጡ፣ ህገወጥ አዘዋዋሪዎቹ ሊያድኗቸው ይወጣሉ። ስለዚህም የማይታዩ መልአክት የተሰኙት አብራሪዎች ሲያስመልጧቸው፣ ሁሉም ነገር በምስጢር መያዝ አለበት። ከአብራሪዎቹ መካከል አንዱ እንዲህ ይላል

ከነፍስ አድን ተቋማቱና ከህግ አስከባሪ አካላት በፍጥነትና በድብቅ ከጉዳት ሰዎቹን ለመጠበቅ አብረን በትብብር ነው የምንሰራው። የት እንደምንሄድ ከየት እንደመጣን፣ እንዲሁም የበረራ ቁጥራችን ሳይቀር ድረገጽ ላይ ተቆልፈዋል። አብራሪዎቹ በማናቸውም ደቂቃ ለማብረር ዝግጁ ቢሆኑም በአማካኝ በየሁለት ሳምንቱ ሰዎችን ያድናሉ።

ኬቲ በ12 ዓመቷ በህገ ወጥ የሰው አዘዋዋሪዎች ጉዳት የደረሰባት ሴት ስትሆን ሚስጢራዊ መላኮቹን ከጠላፊዎቿ ለማምለጥ በምትሞክርበት ወቅት አግኝታቸው ቢሆን ኑሮ ምኞቷ እንደነበር ትገልጻለች።

ሰው አገኘኝ አላገኘም ብዬ መጨነቅ ሳያስፈልገኝ መውጣት ፈልግ ነበር። ኬቲና ሌሎች ስድስት ሺህ የሚደርሱ ሴቶች በአንድ ቤተ እምነት አማካኝነት በተቋቋመ ሴላ የነጻነት ቤት የተሰኘ ድርጅት አማካኝነት ሕይወታቸው ከአደጋ ተርፏል። ይሄ ተጎጂዎችን የሚቀበል ተቋም በፍሎሪዳ ነው የሚገኘው። የተቋሙ አጋር መስራች ላውሪስ ዊንክ የማይታዩ መልአኮች ታሪክ

ቀያሪ ናቸው ይላሉ። ከዚህ በፊት ቀጥሎ ያለው መልካሙ ነገር እነሱን ወደ አውቶቡሱ ማስገባት ነበር። ምክንያቱም ህገወጥ የሰው አዘዋዋሪዎች ብዙውን ጊዜ በአውቶቡስ ጣቢያዎች ውስጥ ስለሚውሉና ተጋላጭ የሆኑ ሰዎችን ስለሚፈልጉ ብዙ ጊዜም በቀላሉ እዚያ ስለሚያገኟቸው ነው። ሞሊ ከአንድ ዓመት በፊት ወደ ሴላ ፍሪደም ሀውስ የመጣች ሲሆን ስለ ህገወጥ የወሲብ ንግድ ሰለባዎች ዝውውር መጽሐፍ አሳትማለች።

እሷም ከማይታዩት መላእክቶች ጋር በድብቅ ማምለጥ የምትችልበት እድል ኖሯት ቢሆን ኖሮ በራስ መተማመኗ ይዳበር እንደነበር ትናገራለች አውሮፕላኑ አትላንታ ላይ እረፍት ያደረገ ሰዓት በጣም አስቸጋሪ ነበር ምክንያቱም ለፍሪደም ሀውስ በአእምሮ ምንም ዝግጁ አልነበርኩም ዝም ብዬ ከአውሮፕላን ማረፊያው ጥዬ እንዳልሄድ እና።

ማንም ሊያውቅ እንደማይችል አላውቅም ነበረ። የማይታዩት መልአኮች በበጎ ፈቃደኝነት እንደ ሆሊና ኬቲ ያሉ ሴቶችን በክንፋቸው አስጠልለው ደህንነቱ ወደ ተጠበቀ ስፍራ ያደርሳሉ። ለኬሮላይን ፐርስቲ ዘገባ አይደገረመው ከዋሽንግተን ዲሲ።

ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በዝግጅቶቻችን ላይ ማናቸውም አስተያየቶች ወይም ጥቆማዎችን ማድረስ የምትፈልጉ ሰዎች በኦፊሳላዊ ገጻችን እንዲሁም ደግሞ በቪኦኤ አምሀሪክ የፌስቡክና የትዊተር ገጻችን ላይ ልታገኙ ትችላላችሁ። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅታችን የሚሆነው ደግሞ በሺዎች የሚቆጠሩ ኢትዮጵያውያንን እየፈተነ ስለሚገኘው ጎርፍ ነው።

ባለፉት ሁለት ወራት በኢትዮጵያ በተከሰተው የውሃ መጥለቅለቅ ከ560 ሺህ በላይ ሰዎች መጎዳታቸውን የገለጸው የተባበሩት መንግስታት ድርጅት ከእነዚህም 95 ሺዎቹ መፈናቀላቸውን በ93 ወረዳዎች ደግሞ የኮሌራ ወረርሽኝ መስፋፋቱን ገልጿል። የሰብል መሬቱ መጎዳቱና እንስሳት መሞታቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት በምህፃሩ ዩኤን ኦቻ አስታውቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ

በበልጉ ዝናብ የሰዎች ሞትን ማጋጠሙን አስታውሶ የደረሰው አደጋ ግን የተጠበቀውን ያክል የከፋ አይደለም ብሏል። በበልጉ ወቅት ከፍተኛ ዝናብ እንደሚኖር አስቀድሞ ማስጠንቀቁን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲቱት በበኩሉ በቀጣዩ ወራት ክረምት ከመደበኛ በላይ ዝናብ እንደሚኖር አመልክተዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዟል።

በሚያዚያና በግንቦት ወራት ላይ በኢትዮጵያ ዘጠኝ ክልሎችና በድሬዳዋ ከተማ አስተዳደር በተከሰተው ከባድ ዝናብና ጎርፍ ከ560 ሺህ በላይ ሰዎች ጉዳት እንደደረሰባቸው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ ወደ 95000 የሚጠጉት መፈናቀላቸውንና ከመካከላቸውም ወደ ቤታቸው የተመለሱ መኖራቸውን ኦቻ በዛሬ ሐሙስ መግለጫው አመልክቷል። በተጨማሪም 60 ሺህ ሄክታር ያህል የሰ

መሬት መጎዳቱን ሶስት ሺህ የሚደርሱ ከብቶችም መሞታቸውን አክሎ ገልጿል። በድምሩ በ93 ወረዳዎች የኮሌራ ወረርሽኝ መከሰቱንም የገለጸው ኦቻ የጎርፍ መጥለቅለቅ የአካባቢ ጽዳትና የግል ንጽህና ጉድለት፣ የንጹህ መጠጥ ውሃ እጦትና የሰብአዊ ምላሽ ውስንነት ለበሽታው መስፋፋት አስተዋጽኦ እያደረገ ነው ሲል አመልክቷል። በነበረው የበልጉ ከባድ ዝናብ መኖሪያ ቤቶችና የህዝብ መሰረተ ልማቶችም ጉዳት እንደደረሰባቸው በሪፖርቱ ጠቅሷል።

የኢትዮጵያ አደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ ስራ አስፈጻሚ ተወካይ ዶክተር ፍራወል በቀለ የበልግ ዝናብ ያደረሰው ጉዳት የተጠበቀውን ያህል የከፋ አይደለም ብለዋል። እንግዲህ በእኛ በኩል የበልግ ዝናብ ጉዳት ያደርሳል ተብሎ በታሳቢ ደረጃ ጉዳት አላደረሰም። ጥሩ በልግ ነበረ ለግብርና

ለእንስሳ ለተለያዩ ነገሮች በጣም ጥሩ በልግ ማለት ይቻላል። የተለያዩ አይነት ሪፖርቶች ሊኖሩ ይችላሉ በዚህ ደረጃ ወይ ደግሞ የተፈናቀሉ ሰዎች ለመግለጽ ያህል ከአምስት ሺህ በታች ከሚባል ደረጃ የተፈናቀሉ ሰዎች አሉ። እንግዲህ እነዚህ ሰዎችን ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ያደረጋቸው አንዳንድ ድጋፎች ቢኖሩም ክልሎች ናቸው ዱሉ ቆንደሻ የተጫወቱት ማለት ይፈልጋሉ። እንዲያው የሞት አደጋዎች ስ የደረሱ የሉም

የሞቱ ሰዎች አሉ። ሞት ተብሎ የተመዘገበ አንድ ማዕከላዊ ኢትዮጵያ፣ ሴንትራል ኢትዮጵያ የስድስት ሰው ሞት መረጃ መጥቷል። ደቡብ ላይ ደቡብ ኢትዮጵያ ክልል ላይ ዲላ አካባቢ በጊዜው እንግዲህ የመጣልን መረጃ ሶስት ሰው የሚል ነው።

የሞቱ ሰዎች ግን ጎርፍ ከመጠን በላይ ሆኖ የመጣ ችግር ሳይሆን አንዳንድ ክልሎች ላይ ምንድን የተረዳ ነው። እንስሳትን ለማዳን የገቡበት ሁኔታዎች አሉ። ሳይጠበቅ የማይሆን ቦታ ላይ ተጠልሎ የተወሰዱ አሉ። እንደ አዲስ አበባ ደግሞ አራት የሚል መረጃ አለ መንገድ ላይ አመተኛት

ሌሊት እየመጣባቸው ሰዎች አሉ። በዚህ በዚህ ምክንያት ሞት ተመዘገበ እንጂ ጎርፉ ከመጠን በላይ ሆኖ ለመቆጣጠር አስቸግሮ ወይም ቤት ገብቶ ወስዶ በሚል አይደለም። በኢትዮጵያ ሜቴሮሎጂ ኢንስቲትዩት የሜቴሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ የዘንድሮው የበልግ ወቅት ከፍተኛ የዝናብ መጠን እንደነበረውና ይህንም ኢንስቲትዩቱ አስቀድሞ ለባለድርሻ አካላት ማሳወቁን አውስተዋል።

በዚህ ባሳለፍነው የበልግ ወቅት ወይም ከየካቲት እስከ ግንቦት በአብዛኛው የበልግ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው። እንደዚሁ ደግሞ 300 በሚደርሱ የሜትሮሎጂ ጣቢያዎች ላይ ወይም ደግሞ 300 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 115 ሚሜ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ትንቢያዎችና ምክረ ሃሳቦችን የምንሰጠው ወቅቶች ከመጀመራቸው

አንድ ወር ቀደም ብለን ነው ማለት ነው የምንሰጠው። የምንሰጥበትን ምክንያት በተለይም በእያንዳንዱ ወቅት የሚኖር የዝናብ መጠንና ስርጭት መብዛትም ማነስም በሚኖርበት ወቅት ማህበረሰቡና የሚመለከታቸው አካላት በዛው ልክ ቅድመ ዝግጅት እንዲያደርጉና የተለያዩ የጥንቃቄ እርምጃዎችን እንዲወስዱ ለማስቻለው ነው ማለት ነው። ስለዚህ ኢትዮጵያ ሜትሮሎጂ ኢንስቲትዩት በኢትዮጵያ ካሉ ሶስት የዝናብ ወቅቶች አንዱ የሆነው የዘንድሮው የበልግ ዝናም ለግብርናው ዘርፍ ጠቀሜታ ቢኖረውም በአንዳንድ አካባቢዎች በተለይ ቅጽበታ

ጎርፍ በሰውና በንብረት ላይ ጉዳት ማድረሱንም ዶክተር አሳምነው ተሾመ ገልጸዋል። የነበረው ዝናብ መጠንና ስርጭት ፋይዳው ወይም ጠቀሜታው በጣም ከፍተኛ ነበር ተብሎ ሊወሰድ ይችላል። ለግብርና፣ ለውሃው፣ ለአካባቢ ጥበቃው የነበረው ጠቀሜታ ከፍተኛ ነበር ማለት ነው። ነገር ግን በተለያዩ አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 115 ሚሜ እጅግ ከባድ መጠን ያለው ዝናም የተመዘገባቸው የሀገራችን አካባቢዎች ነበሩ ማለት ነው። ሁሉ ቦታ ላይ ከባድ መጠን ያለው ዝናብ ስለዘነበ

ውስጥ ይኖራል ማለት አይደለም። ከቦታ ቦታ የሚለያይበት ሁኔታ አለ ማለት ነው። ስለዚህ በአንዳንድ የሀገራችን አካባቢ ላይ የነበረው ከባድ መጠን ያለው ዝናብ በሰው ሕይወት በመሰረተ ልማትና በሌሎች ነገሮች ላይ እንደዚሁ አሉታዊ ተጽዕኖ አድርሷል ማለት ነው። ከአማራ ክልል ባቲን ብንወስድ እንደዚ፣ አዲስ አበባ፣ ድሬዳዋ እንዲሁም ከመካከለኛው የኢትዮጵያ ክልል ሀላባ አካባቢ ራድጆ ተብሎ የሚጠራ አካባቢ እንደዚሁም ደግሞ በጉጂም፣ በቦረናም፣ በሀገራችን ሶማሌ ክልል እንደዚሁ መጠነኛ የጎርፍ ክስተት

የነበረው ከባድ መጠን ያለው ዝናብ መጠነኛ ጎርፍ ክስተት እንዲከሰት አስተዋጽኦ አድርጓል ማለት ነው። በክረምት ወቅትም ከመደበኛ በላይ ዝናብ ሊኖር እንደሚችል የትንበያ ውጤቶች እንደሚያመለክቱ የገለጹት ዶክተር አሳምነው ነው። የጥንቃቄ መልእክትም አስተላልፈዋል። እንግዲህ ክረምት የምንለው ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ ለአብዛኛው የሀገራችን አካባቢዎች ማለትም ለትግራይ፣ ለአፋር ክልል፣ ለአማራ ክልል፣ ለቤኒሻንጉል ጉሙዝ ክልል፣ ለአብዛኛው የኦሮሚያ ክልል ዞኖች ለጋ

ደቡብ ምዕራብ የሀገራችን አካባቢዎች እንደ ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 85 በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። በክረምቱ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖር ትንበያ ተሰጥቷል ማለት ነው። እንግዲህ በሀገር አቀፍ ደረጃ በተለይም በበልግና በክረምት ወቅት በተደጋጋሚነት የጎርፍ ተጋላጭ ናቸው ተብለው የተለዩ አካባቢዎች ወ ተፋሰሶች አሉ ማለት ነው። ለአብነትም እንደ አዋሽ ተፋሰስ፣ የስምጥ ሸለቆ ተፋሰስ

የኦሞ ግቤና የአባይ ተፋሰስ እነዚህ በተለይም በክረምት ወቅት ከሚኖረ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በመነሳት ቅጽበታዊ ጎርፍ የሚከሰትባቸው አካባቢዎች ናቸው ማለት ነው። ስለዚህ በነዚህ አካባቢዎች ላይ እንግዲህ ከወዲሁ የቅርብ ክትትል ማድረግ ያስፈልጋል ማለት ነው። በተጨማሪም እንግዲህ ቅጽበታዊ ጎርፍ አብዛኛውን ጊዜ ደግሞ የሚከሰተው በከተሞች አካባቢ ነው ማለት ነው። በከተሞች አካባቢ በየአካባቢው ያሉ የውሃ መፈሰሻ ቱቦዎችን በአግባቡ ናጽና መንከባከብ ያስፈልጋል ማለት ነው።

የአደጋ ስጋት አመራር ኮሚሽን ለክረምት ወቅት የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ የኮሚሽኑ የቅድመ ማስጠንቀቂያ መረጃ መረጃና ኦፐሬሽን ማስተባበሪያ ስራ አስፈጻሚ ተወካይ ዶክተር ፍራውል በቀለ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ኬነዲ አባትን ለቀደሙት ዘገባዎች አመሰግናለሁ። በመቀጠል ደግሞ ከዩናይትድ ስቴትስ ምርጫ ጋር የተገናኙ ዘገባዎች እናሰማቸዋለን። በኒውዮርክ ፍርድ ቤት ያስቻሉት ከህዝብ የተውጣጡ ዳኞች የቀድሞው ፕሬዚደንት ዶናልድ ትራምፕ በቀረበባቸው ክሶች በሙሉ የጥፋተኝነት ውሳኔን ሰጥተዋል። ትራምፕ የተከሰሱት እንደ አውሮፓውያን አቆጣጠር በ2016 ዓ ም በተካሄደው ምርጫ ውጤት ላይ ተጽዕኖ ለማሳደር ብለው ለወሲባዊ

ፊልም ተዋናይቱ ስቶርሚ ዳንኤልስ ገንዘብ መክፈላቸውን ከንግድ ድርጅታቸው ዶሴ ይደብቀዋል ተብሎ ሲሆን ከህዝብ የተውጣጡ ዳኞች ችሎቱ ትላንት ሐሙስ ውሳኔ ላይ ሰጥተዋል። ቲና ትሬን ከኒውዮርክ ያጠናቀረችውን ዘገባ ቆንጅታ እየታሰማናለች። ዶናልድ ትራምፕ በቀረቡባቸው በሰላሳ አራቱም ክሶች ጥፋተኛ ተብለዋል። በኒውዮርኩ ፍርድ ቤት የተሰየሙት ከህዝብ የተውጣጡት ዳኞች ከዚህ ውሳኔ ላይ የደረሱት ከሁለት ቀን ላነሰ ጊዜ ከተነጋገሩበት በኋላ ሲሆን

በወንጀል ተከሶ ፍርድ ቤት በመቅረብ የመጀመሪያ የዩናይትድ ስቴትስ ፕሬዚደንት የሆኑት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ከተካሄደው ፕሬዚደንታዊ ምርጫ አስቀድሞ ሊጎዳቸው የሚችል መረጃን ለማሳፈን በንግድ ድርጅታቸው ሰነዶች ላይ የማጭበርበር ተግባር ፈጽመዋል ተብለው በቀረቡባቸው

የወንጀል ክሶች በሙሉ ነው ጥፋተኛ የተባሉት። በመጪው ኅዳር ወር በሚካሄደው ፕሬዝደንታዊ ምርጫ የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት ትራምፕ ከህዝብ የተውጣጡት ዳኞች የሰጡትን ውሳኔ ከሰሙ በኋላ ከችሎቱ ወጥተው የኔ እጣ የምርጫው ዕለት ቀን መራጮች ይወስኑታል ብለዋል።

ይሄ ሀሰተኛና አሳፋሪ የፍርድ ሂደት ነው። እውነተኛውን ፍርድ ህዳር አምስት ሲመጣ ህዝቡ ይሰጣል። የቨርጂኒያ ዩኒቨርሲቲዋ ፕሮፌሰር ባርባራ ፔሪ ትራምፕ ራሳቸው ድምፅ መስጠት የማይችሉበት ሁኔታ ሊኖር እንደሚችል ነው የሚያስረዱት። ፍሎሪዳ በከባድ ወንጀል ጥፋተኛ ተብሎ የተፈረደበት ሰው ድምፅ መስጠት አይፈቀድለትም።

ስለዚህ እሳቸው ፍሎሪዳ ውስጥ መኖራቸውን ከቀጠሉ ለራሳቸው ድምፅ መስጠት አይችሉም። የጥፋተኝነት ውሳኔውን ተከትሎ የፕሬዝደንት ጆ ባይደን የምርጫ ዘመቻ ባወጣው መግለጫ

ማንም ከሕግ በላይ እንዳልሆነ ዛሬ ኒውዮርክ ላይ ታይቷል ብሏል። የቀድሞ የፌዴራል አቃቢ ሕግ የነበሩት አሁን በኒውዮርክ የሕግ ትምህርት ቤት ፕሮፌሰሩ ስቲቭን ኮሀን ከሕዝብ የተውጣጡት የዳኞች ሸንጎ የሰጠው ውሳኔ እንዳላስገረማቸው ገልጸዋል። The legal reality is either you believe in the jury system or you don't.

ከሕጉ አኳያ ያለውን እውነታ ስንመለከት ጥያቄው ከህዝብ በተመረጡ ዳኞች ስርዓት እናምናለን ወይስ አናምንበትም ነው። እኔ በህዝብ በተመረጡ ዳኞች ስርዓቱን አምናለሁ። የፍርድ ሂደቱ ተከናውኗል፣ በጥንቃቄ አንዳንዴም ካለ እንከን በሚባል ደረጃ ነው የተከናወነው

በይግባኝ የሚነሱ ችግሮች አይኖሩም ማለት ግን አይደለም። ሁሌም ቢሆን ይግባኝ ላይ የሚነሳ ጉዳይ ይኖራል። ያልተጠበቀ ነገር ሊከሰት ይችላል። በቀድሞ ፕሬዚደንት ላይ በቀረቡት ክሶች ስድስት ሳምንታት በፈጀው የክስ ሂደት ሀያ ሁለት ምስክሮች ቃላቸውን ሰጥተዋል። ናሽናል ኢንኳይረር የተባለው ጋዜጣ አዘጋጅ የነበሩ ትራምፕን የሚተቹ ዜናዎችን እንዴት እንዳፈኑ አስረድተዋል።

የወሲባዊ ፊልም ተዋናይቱ ስቶርሚ ዳንኤልስ ከትረምፕ ጋር ነበረኝ ስላለችውና እሳቸው ግን ሐሰት ሲሉ ስላስተባበሉት ወሲባዊ ግንኙነት እንዳላወራ ገንዘብ ተከፍሎኛል ብላለች። የቀድሞ የትረምፕ ነገረ ፈጅ ማይክል ኮሀን እሳቸውን ወክዬ ገንዘቡን ለስቶርሚ የከፈልኩ እኔ ነኝ ሲሉ ቃል ሰጥተዋል።

የኒውዮርክ ማንሃተን ወረዳ አቃቤ ህግ አልቬን ብራግ ከህዝብ የተውጣጡት ዳኞች የተሰጡትን የምስክር ቃሎችና ህጉን ተከትለው ውሳኔያቸውን ሰጥተዋል ብለዋል። እኚህ ተከሳሽ ምናልባት በአሜሪካ ታሪክ አምሳያ የሌላቸው ሊሆኑ ቢችሉም ከዚህ የፍርድ ሂደት እነሆ ዛሬ ደግሞ ከዚህ የዳኞች ውሳኔ ላይ ደርሰናል።

ይህን ያደረግነውም በማናቸውም ፍርድ ቤት በሚመጣ ክስ እንደምናደርገው ሁሉ ካለምንም ፍራቻም ሆነ አድላዊነት እውነቱን እና ህጉን ተከትለን ነው። ፍርድ ቤቱ የቅጣት ውሳኔውን ሊሰጥ እንደ አውሮፓውያን የዘመን አቆጣጠር ለሐምሌ 11 ወይም እንደ ኢትዮጵያ አቆጣጠር ለሐምሌ አራት ቀን ቀጠሮ ሰጥቷል። ይህም

ሪፐብሊካን ፓርቲው ዶናልድ ትራምፕን ፕሬዚደንታዊ እጩ አድርጎ እንደሚመርጥ ከሚጠበቀው ዊስከንሰን ክፍለ ግዛት ላይ ከሚካሄደው የፓርቲው ጉባኤ በጥቂት ቀናት ቀደም ብሎ መሆኑ ነው።

ቆንጅታዬን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ የፕሬዝደንትነት እጩዎች ጆ ባይደንና ዶናልድ ትራምፕ በቅሬታ አካላት ነዳጅ አመራረትና የአየር ንብረት ለውጥን ለመዋጋት ወደ ንጹህ የአየር ኃይል ምንጭ አቅርቦት መሸጋገር አስፈላጊነት ላይ በጣም የተለያየ አመለካከት አላቸው። የአሜሪካ ድምጿ ቬሮኒካ ባልዲራስ ኢግሌሲያስ እያንዳንዱ እጩ የቆመበትንና በድጋሚ ከተመረጡ የሚያሸንፏቸውን አጀንዳዎች ቃኝታለች። የደንገረመው እንደሚከተለው አቀናብረዋለች።

ፕሬዚዳንት ጆ ባይደን በቢሮቸው በቆዩባቸው አመታት በአየር ንብረት ለውጥ ዙሪያ ያላቸውን አቋም ግልጽ አድርገዋል። ዩናይትድ ስቴትስ ይህን ቀውስ ቢሮ ከያዝንበት ጊዜ ጀምሮ በእኔ አስተዳደር ለኛ ብቻ ሳይሆን ለመላው የሰው ልጅ ስጋት አድርጋ ይዛዋለች። ባይደን የፀሐይና የንፋስ ኃይል አማራጮችን አስፋፍቷል።

በተጨማሪም በፌዴራል መሬቶች ላይ የዘይትና የጋዝ ልማቶች ላይም ገደብ አስቀምጠዋል። ይሁን እንጂ የአካባቢ ጥበቃ ቀስቃሾች ተጨማሪ ይፈልጋሉ። ኮሊን ሪስ በዩናይትድ ስቴትስ የዘይት ለውጥ ዘመቻ ዳይሬክተር ናቸው። ከአየር ንብረት ለውጥ በተጨማሪ በዚህ ቁፋሮ ከፍተኛ ተጽዕኖ ያደረባቸው በምዕራባዊ የአሜሪካ ክፍል በጣም ብርቅዬ ወፎችና ዝርያዎች አሉን።

በቀላሉ የቅሪታ አካል ነዳጆችን ሳይቀንስ ንጹህ ኃይልን ማበልጸግ ብቻውን በቂ አይሆንም። ሪስ ባይደን በመጪው ኅዳር ድምፅ ከፈለጉ ተጨማሪ ለውጦችን ማድረግ አለባቸው ይላሉ። ከቅሪታ አካል ነዳጆች ጉዳይን ለመጋፈጥ ፍቃደኛ መሆኑን በማሳየት እርምጃ መውሰዱ በጣም አስፈላጊ ነው፣ ምክንያቱም ይህ በእውነቱ የአካባቢ ጥቃት ባለሙያዎችን የሚያነቃቃ ነው።

በኅዳር ወር በቸልታ ለምርጫ ከመውጣት ይልቅ እሱን ከመምረጥ እስከ ጓደኞቻቸውን በንቃት መመልመልና በሮችን ማንኳኳት የሚያደርሳቸውም ነው። የቀድሞው ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ ለመመለስ ፍጹም የተለየ አጀንዳ ነው ያላቸው። ድሪል ቤቢ ድሪል፣ ራይት አዌይ፣ ድሪል ቤቢ ድሪል

ልንቦረቦረው ነው፣ ወዲያውኑ ነው የምንቦረቦረው፣ ውዶች። መቦርቦር መቦርቦር። የዩናይትድ ስቴትስ የበጀትና የፋይናንስ ኮሚቴ ዶናልድ ትራምፕ የዘይት አምራች ኩባንያዎች አንድ ቢሊዮን ዶላር ለምርጫ ዘመቻቸው ከለገሱ የዩናይትድ ስቴትስ ፕሬዚዳንት ሆነው ሲመረጡ ሁሉንም የአካባቢ ጥበቃ ሕጎች ለመቀልበስ ቃል ገብተዋል የሚለውን ክስ በመመርመር ላይ ይገኛሉ።

በእርግጠኝነት ግን የዘይትና የነዳጁ ዘርፍ በትራምፕ አስተዳደር አድጎ የነበረ መሆኑ ግልጽ ነው ይላሉ የገባሬ ሰናዩ የምዕራብ ኃይል ትብብር ፕሬዚዳንት ኬትሊን ስግማ። ፕሬዚደንት ትራምፕ የሀገር ውስጥ ዘይትና የተፈጥሮ ጋዝን በመደገፍ ዩናይትድ ስቴትስን የኃይል ልዕለ ኃይል በማድረግ ተሳክቶላቸዋል። እናም እዛ ደረጃ ላይ ደርሰናል።

ምንም እንኳን የኃይል ኢንዱስትሪው በባይደን ላይ ሂስ ቢያቀርብም ዋይት ሀውስ አሸንፈው ከገቡት ከማናቸውም ጋር እንደሚሰራ ሲግማ ይናገራሉ። የባይደን አስተዳደር እንደገና ከተመረጠ በቅድሚያ የሚቻለውን ያህል ቁጥጥር ሊያደርግ እናም ምናልባት በሁለተኛ ዙር ደግሞ ወደኋላ ኋላ ይል ይሆናል ብለን ተስፋ አድርገን ነበር። በትራምፕ አስተዳደር ከእነዚህም መካከል

አንዳንዶቹ ይቀለበሳሉ ብለን ተስፋ አድርገናል። ተንታኞች የምርጫው ውጤት ዩናይትድ ስቴትስ በአየር ንብረት ለውጥ መሪነቷ ላይ ተጽዕኖ የሚያሳድር በመሆኑ ሀገራዊና ዓለም አቀፍ ተጽዕኖ እንደሚኖረው ይጠብቃሉ። ለቬሮኒካ ባልደራስ ኤግለሲያስ ዘገባ ኤደን ገርሞ ከዋሽንግተን ዲሲ

እናመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በርካታ ወጣቶች ድምፃችን አይሰማም ብለው በሚናገሩባት ዛምቢያ አንዲት ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምፃቸው ተሰሚ እንዲሆን ጥረት እያደረገች ትገኛለች። ይህንን ዘገባ ደግሞ እንግዶል ያስደምጠናል።

ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው በእንደ አውሮፓን አቆጣጠር 224 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በዕድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች። በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ።

በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሁፎችንም አነበብኩኝ። በርካታ ቪዲዮዎችንም ተመለከትኩ። ሰዎችንም አወቅኩኝ። እንደ ማላላ ዩሱፍ ዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወቅኩኝ።

እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምጻቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ። ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች። ለሕፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ።

በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለግኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብበት ጉዳይ ነው፤ ምክንያቱም ሚዲያ ትልቅ ኃይል አለው። ፊውቸር ኦፍ ሚዲያ የተሰኘው ፕሮጀክት የናታሻ ሀሳብ ሲሆን፣ ወጣቶች ሚዲያን በመጠቀም ድምጻቸውን እንዲያሰሙ ታበረታታለች።

ነታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች።

እንደ ፕሬዚዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጠር የምችለው ተጽዕኖ ግልጽ አደረገልኝ። ንግግር የሚያደርገ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ። አዎ፣ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን ብይዝ እላለው።

ናታሻ መሪ ለመሆን ያላትን ህልም እውን እንድታደርግ በቅርቧ ያሉ ሰዎች ይደግፏታል። ቻሪቲ ቤሳ ሞዋንሳ የናታሻ እናት ናቸው። ፍላጎትንና ቁርጠኝነትን ያዳበረችው ገና የሰባት ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም መሆኗ ያን የጀመረ ነው። ጆሴፍ ሉንጉ ደግሞ ጓደኛዋ ነው። በራሷ የምትተማመነች።

ሀሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች። ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ትናገራለች። ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚያለ ያንን ሚናችንን ለይተን አውቀን ወደ ሥራ መግባት አለብን። በዛምቢያ ያሉ ወጣቶች በአመራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለአገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች።

እንግዲህ ወልዴና፣ አመሰግናለሁ። በመቀጠል ደግሞ ወደ ሌላኛው አፍሪካዊት ሀገር ናይጄሪያ እናቀናለን። በናይጄሪያ የወጣቶችን የፖለቲካ ተሳትፎ ማነቆዎች ለማስወገድ እየተደረገ ስለሚገኘው ጥረት ደግሞ አሉላ ከበደ ይነግርናል። በፖለቲካው ጎራ የመሳተፍ ፍላጎት ይዞ የተነሳው ጀፍሪ ኔቶቹኮ ኖኮሎ በተወለደባት ደቡብ ምስራቅ ናይጄሪያዊቱ የኡጎቦባ ከተማ ህዝባዊ ዲሞክራሲያዊ ፓርቲ በተባለው የፖለቲካ ድርጅት ውስጥ የወጣት ክንፉን ይመራል።

የ29 ዓመቱ የህግ ባለሙያ በድርጅት ውስጥ ያለው ኃላፊነት በሀገሪቱ ፓርላማ መቀመጫ ለመያዝ በሚደረገው ምርጫ ለመሳተፍ ላደረበት ፍላጎት በር ይከፍትልኛል ብለው ያምናል።

ስለሆነም በአሁኑ ወቅት በምርጫ ውድድሩ አልተሳተፍኩም። ይህም ሆን ተብሎና በውጉ ታስቦበት የተደረገ ነው። ለዚህም ህይወት የራሱ ጥሩ ማሳያ ይሆናል ብዬ አስባለሁ። እናም የሚከተለው ፍኖተ ካርታ አለ። እንደ እውነቱ በሚቀጥለው ምርጫ ተወዳዳሪ ሆኜ እንድቀርብ እድል እንደሚሰጠኝ አምናለሁ። ይሁን እንጂ ሁኔታ የሚጠይቀው ዋጋ ግን

በእጅጉ ከፍ ያለ ሊሆን ይችላል። ከ21 በላይ መንደሮች ያሏት ያደግሁባት ከተማ ከ1999 አንስቶ እስከ ዛሬ ድረስ አንድ የግዛት ኮሚሽነር እንኳን የማፍራት ዕድል አላገኘችም። ከተማ በፓርላማው ማለትም በተወካዮች ምክር ቤቱም ሆነ በእንድራሴዎች ምክር ቤት በሁለቱም ችላ ተብላለች። በእርግጥ የፖለቲካ ውክልና አያውቅም። ስለዚህ በበኩሌ ራሴን ተፎካካሪ አድርጌ ለማቅረብ ወስኛለሁ።

ኖኮሎ ለስኬት ለመብቃት ተስፋ አሳድረዋል። ሆኖም ምንም እንኳን ናይጄሪያ በወጣትነት ዕድሜ ክልል ያሉ ዜጎቿ ቁጥር ከፍተኛ ቢሆንም በምርጫ ተወዳድረው ለሥልጣን መንበር የሚበቁት ወጣቶቿ ግን በጣም ጥቂት ናቸው። ባለፈው ዓመት ለምርጫ ከቀረቡት 360 የፓርላማ መቀመጫዎች ከአራት በመቶ በታችሁን ብቻ ነው ወጣቶቹ አሸንፈው ለመያዝ የበቁት።

ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተካሄደው ምርጫ ጋር ሲነጻጸር የአንድ በመቶ ጭማሪ ያሳይቷል። የምርጫ ውድድሮች የሚጠይቁት ከፍተኛ ወጪ፣ ተቋማዊ መሰናክሎችና ግድለሽነት የወጣቶች ተሳትፎና ውክልና እንዲህ አናሳ እንዲሆን ካደረጉት ዋና ዋና ምክንያቶች ውስጥ ናቸው።

እጩዎቹን መመዝገቢያ ቅጾዎች ዋጋ በየጊዜው መናሩም ቀጥሏል። ጨርሶ አይገባኝም። ሌላው ቀርቶ ለሕዝብ መቆም ያለባቸው ፓርቲዎች ሳይቀሩ እነኚህ ቅጾዎች በሀያና በ30 ሚሊዮን ናይራ እየቸበቸቡ ነው። ምን ማለት እንዳለብኝ ግራ ገብቶኛል። ችግሮችን የመፍታት ፍላጎት እንዳለው ማስመሰል በጣም አስቂኝ ከሆኑት ሙከራዎች ውስጥ አንዱ ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 ናይጄሪያ የወጣቶችን ተሳትፎ ለማሳደግ የምርጫ ተፎካካሪ ሆኖ ለመቅረብ የሚያስፈልጉትን

ጥብቅ ህገ መንግስታዊ የእድሜ መስፈርቶች የሚያላላ ህግ አወጣች። ነገር ግን ለህጎች ከበሬታ የሚሟገተው ይጋ አፍሪካ የተሰኘው ለትርፍ ያልቆመ አፍቃሪ ዲሞክራሲ ድርጅት የፕሮግራም ኃላፊ ኦሊኒያን ሳኑሲ እንዳስረዱት ከዓመታት በኋላም የታየው መሻሻል ግን ከግምት የማይገባ ነው።

የምርጫ ተፎካካሪ ለመሆን መቼም ገና ያልደረሰ ልጅ አይኮንም የሚል መጠር የተሰጠው የምርጫ ድንጋጌ ቢጸድቅም አሁንም ግን ወጣቶች በተግባር ተሰማርተው ህገ መንግስታዊ ለውጡ በፈጠረው እድል ተጠቃሚ ለመሆን በሚንቀሳቀሱበት ወቅት የሚገጥመዋቸው ፈትናዎች አሉ። በፖለቲካው መድረክ ላይ ለመሳተፍ ፍላጎት ያላቸው ወጣቶች በማዘጋጀት ላይ ትኩረት ያደረጉ በተከታታይ የሚሰጡ መርሃ ግብሮች አሉን። ይህም በመሰረቱ በሀገሪቱ ባሉት ዋና ዋና ጉዳዮች ላይ የተመረኮዘ የምርጫ ዘመቻዎችን የማካሄድ አቅም ማሳደግ ነው።

እንግዲህ በእንዲህ እንዳለ ባሳለፍነው የካቲት ወር ከተለያዩ የፖለቲካ ፓርቲዎች የተውጣጡ ወጣት መሪዎችና የሲቪል ማህበረሰብ ተወካዮች በምርጫና በሹመት የሚገኙ የኃላፊነት ቦታዎች ውስጥ በ35 በመቶ ወጣቶች እንዲካተቱ ለመጠየቅ አቡጃ ላይ ተገናኝተው መክረዋል። በፖለቲካው መሳተፍ ለሚፈልጉ ወጣቶች የሚጠየቀው ክፍያም እንዲቀር ሲሉ ተወያይተዋል። ይሁንና አያሌ ወጣቶች በእድሜ ከፍ ላሉት ያደላል በሚሉት ስርዓት የተነሳ

በምርጫ ዘመቻዎቹ ተሳትፈው ለማሸነፍ አሁንም በእጅጉ ይቸገራሉ። የተከበራችሁ ተመልካቾቻችንና አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ።

በምህንድስናው አብሮኝ የቆየው ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። መልካም የሳምንት ማገባደጅ የሆንላችሁ መልካም ምሽት ደናደሩ